The voice of America. በኤርትራ የእርሻ ሚኒስቴር የስብል ልማት ኃላፊ አቶ ተስፋይ ገብረ ማርያም ኤርትራ ውስጥ ከድህረ ነጻነት አንስቶ ድርቅን ለመቋቋም የተለያዩ የውሃ ማቆርና የአፈር መሸርሸር መከላከል ስራዎች ሲደረጉ ስለቆዩ በአሁኑ ወቅት የሚያሳስብ ሁኔታ የለንም ይላሉ። አስመራ ያለው ዘጋቢያችን ብርሃነ በረሃ ነው አቶ ተስፋይን ያነጋገረው። በሌላ በኩል ግን በድርቅ የተመቱ በርካታ የኤርትራ አካባቢዎች እንዳሉ በምግብ እጥረት የሚሰቃዩ ህጻናትም ጭምር መኖራቸውን ኒውስ ስቴትመንት የተባለው ለንደን የሚታተም መጽሔት ባወጣው ጽሁፍ አመላክቷል። አዳነች ፍሳዬ አጠናቅረዋለች። ኤርትራ በሳሐል ሰሃራይ አፍሪቃ ክፍል እንደምትገኝ ተገንዝበን ድርቅን ለመከላከል ስንሰራ የቆየ ነው ከድኅረ ነጻነት ወቅት አንስቶ ነው ያሉት በኤርትራ የእርሻ ሚኒስቴር የሰብል ልማት ኃላፊ አቶ ተስፋይ ገብረ ማርያም ስለ ተወሰደው እርምጃ ያብራራሉ። በሚለዋወጠው የአየር ሁኔታ እንዳንጠቃ ስንል በተቻለ መጠን የተፈጥሮ ሀብታችንን እንዴት ነው ለመጠበቅ የምንችለው፣ እርሻችንን ለማልማት ደግሞ ምን አይነት ቴክኖሎጂ መጠቀም አለብን ከሚል ተነስተን ውሃ ማቆር እና አፈር እንዳይሸረሸር መጣሩ የኤርትራ ህዝብ ባህል እንዲሆን ተዘርጓል። ወጣቶች ተማሪዎች ክለቦችን እየመሠረቱ፣ አርሶ አደሮች ውሃ ማቆርን፣ አፈርን በማቀብ ተግባር ይሰማራሉ። መንግሥት ደግሞ በአገር አቀፍ ደረጃ ጉድጓዶች እንዲቆፈሩ በማድረግ የውሃ ማቆርና የአፈር መሸርሸርን የመከላከል ተግባር ያካሂዳል። በሕብረተሰባችን ዘንድ ባህል ሆኖ የሰረጸ ነገር ነው። በአሁኑ ወቅት የሚያሳስብ ነገር የለም የምንለውም የ25 ዓመታት ጥረት ውጤት ነው። አቶ ተስፋይ ገብረ ማርያም ኤርትራ ውስጥ ከድኅረ ነጻነት አንስቶ ድርቅን ለመቋቋም የተደረጉ የውሃ ማቆሪያ ግድቦችንና የተሸፈኑ መሬቶችን በሰፊው ዘርዝረዋል። ከጠቀሷቸው መካከል 153000 ሄክታር የሚሆን እርከን ተሰርቷል። የውሃና የአፈር ማገጃዎች ደግሞ 2250000 ሜትሪክ ኪቢክ የሚሸፍን እንዲሁም 85 ትልልቅ ጉድጓዶች ተሰርተዋል። 21950 ሄክታር ማለት 45 ከመቶ ሄክታር መሬትን በመስኖ እያለማን ነው የሚሉት ይገኙባቸዋል። ከአራት ዓመታት በፊት በተጀመረው የእንስሳት ምግብ ስትራቴጂያዊ አያያዝ መሰረትም የግጦሽ እጥረት እንደሌለና ከብቶች እየተበራከቱ መሆናቸውን አቶ ተስፋይ ተናግረዋል። ጥሪትና ጽቡቅ ሁነታት ኣለና ንስጋ ዝኸውን ዝሰብሑ ጥሪት ስለዚ ከብቶቻችን በጥሩ ሁኔታ ይገኛሉ። ጥሩ የወተት ምርት አለ። ለስጋ የሚሆኑ ከብቶችን በጥሩ ሁኔታ ይገኛሉ። ከሚለማው መሬት ዐሥር ከመቶ የከብት ምግብ እንዲዘራበት ነው እያደረግን ያለ ነው። የከብቶቻችን ጤና እንዲጠበቅ ሲባልም ክትባትና የሕክምና እንክብካቤ እየተደረገላቸው ነው። በአሁኑ ወቅት ታዲያ አብዛኛዎቹ አርሶ አደሮች ከብቶቻቸውን ገበያ ወስደው በመሸጥ ጥሩ ገንዘብ እያገኙ ናቸው። በፊት ግን ነጋዴዎች ወደ ገጠሮች ሄደው በመግዛት ያተርፉባቸው ነበር። አሁን በአገር አቀፍ ደረጃ የገንዘብ ቁጥጥር ስለሚደረግ ችግሩ የለም። አቻምና በኤልኒኖ የአየር ለውጥ ምክንያት በክረምት ወራት በቂ ዝናብ አልተገኘም። ይሁንና በሰሜናዊ ቀይ ባህር በተገኘ የባህር ዝናብ ምክንያት እንዲሁም ከሶስት ዓመታት በፊት ጥሩ ምርት ተገኝቶ ስለነበር የሌላውን ለመሸፈን ተችሏል ብለዋል አቶ ተስፋይ። ባለፈው ዓመት ጥሩ ዝናብ ስለተገኘ 461900 ሄክታር መሬት ስለዘራን ከሞላ ጎደል ለአንድ አመት ያህል የሚያዘልቅ ገቢ አግኝተናል ይላሉ የኤርትራው ባለሥልጣን። ከውሃ አቅርቦት አንጻርም ችግር የለም ብለዋል። አቶ ተስፋይ ገብረ ማርያም ማይ ሀገረሰብ ደረጃ ክጥቀሙ ጸገማት የብልናል አብ ከተማታት እንተመጪና ብዙ ተካለ መጠን አገልግሎት ማይ በገጠሮች የውሃ ችግር የለም። በከተሞችም በሚደረገው የማጣራት ስራ ምክንያት ንጹህ ውሃ የማግኘት እድል አለ። በገጠሮች የጥራት ጉዳይ ካልሆነ በስተቀር የሚጠጣ ውሃ እጥረት የለም። በኤርትራ የእርሻ ሚኒስቴር የሰብል ልማት ኃላፊ አቶ ተስፋይ ገብረ ማርያም የምግብ ዋስትና እንዲኖር ስለሚደረገው ጥረትም ጠቅሰዋል። ናይ ሓፂር የአጭር ጊዜ ድርቅን ለመቋቋም የሚችሉ አይነት ዘሮችን ነው እየተጠቀምን ያለ ነው። ዘመናዊ ማዳበሪያን በሰፊው እየተጠቀምን ነው። ዘመናዊ ማሽነር የመጠቀም ሁኔታ እየተስፋፋ ነው። ዘሮችን ማዳቀልና ማቃየርን እያዳበርን ነው። ኒው ስቴትስማን በተባለው ለንደን በሚታተም መጽሔት የወጣው ሰላም ኪዳነ የተባለች ለሰብአዊ መብት የምታገል ኤርትራዊትና ማርቲን ፕላውት ያቀረበው ጽሁፍ ግን የተለየ መረጃ ያቀርባል። መንደፈር አካባቢ ባሉት አረዛ፣ ማይዲማ፣ አውሓ፣ አድኋላ፣ መያሚን፣ እንዳ ገርግስና አዲ ፈለስቲ የተባሉት የሚገኙባቸው አካባቢዎች በድርቅ እንደ ተጎዱ ይገልጻል ጽሁፉ። ሱዳን ውስጥ የተሰማራ የረድኤት ሰራተኛ ረድኤት ፍለጋ ከኤርትራ ወደ ሱዳን ስለ ገቡ ኤርትራውያን ገልጿል። እነዚ ኤርትራውያን ከባድ የምግብና የውሃ እጥረት እንዳለ ገልጸዋል። እርዳታ ፍለጋ ሱዳን የገቡት ሰዎች በቀላሉ በማይደረስበት ምዕራብ ኤርትራ የሚኖሩ መሆናቸውን ኒው ስቴትስማን መጽሔት ላይ የወጣው ጽሑፍ ጠቅሷል። የኤርትራ መንግስት ሰብአዊ ድርጅቶች ተደራሽነት እንዳይኖራቸው ስለሚያደርግ የድርቁ ሁኔታ በተጨባጭ ባይታወቅም ከሀገሪቱ ህዝብ 1.5 ሚሊዮን የሚሆኑት በድርቅ እንደተጎዱ የተባበሩት መንግስታት ድርጅት የሕፃናት መርጃ አገልግሎት ይገምታል። ድርጅቱ አያይዞም በያዝነው ዓመት ከቅርብ ዓመታት ወዲህ በኤርትራ ስድስት ክልሎች 22700 የሚሆኑ ከአምስት ዓመት ዕድሜ በታች ያሉ ልጆች ከባድ የምግብ እጥረት እንደ ገጠማቸው በያዝነው ዓመት መግለጹን ኒው ስቴትስማን በተባለው ለንደን በሚታተም ወርሃዊ መጽሔት የወጣው ጽሑፍ ጠቁሟል።